ዓለም አቀፉ የወንጀል ችሎት አይሲሲ አቃቤ ሕግ ዳርፉር ውስጥ የሚያካሂዱትን ምርመራ ለጊዜውም ቢሆን እንደሚያቋርጡ ከገለጹ በኋላ የሀገሪቱ ፕሬዚደንት ኦመር ሀሰን አልበሽር ንጹህ ሰው ስለመሆናቸው ማረጋገጫ ነው ሲሉ የማስታወቂያ ሚኒስትሩ አህመድ ቢላል አስታውቀዋል። የማስታወቂያ ሚኒስትሩ አህመድ ቢላል አልበሽርን የሰላም ሰው ብለዋቸዋል። ከቪኦኤው ጀምስ በቲ ጋር ዛሬ ባደረጉት ቃለ ምልልስ ነው ይህን ያሉት። ዝርዝሩን ሰሎሞን አባተ ይዞታል። በእርግጥ ዳርፉር ላይ ሲያካሂዱ የቆዩትን ምርመራ እንደሚያቆሙ ጠቅላይ አቃቤ ሕጓ ፋቱ ቤን ሱዳ ያሳወቁት ለጊዜው በሚል ነው። እንዲያም ሆኖ ግን ከኦማር አልበሽር የሚገኝ አንዳች ጥፋት ላለመኖሩ ማረጋገጫ ነው ሲሉ የድል ብስራት ለመንገር የማስታወቂያ ሚኒስትሩ አህመድ ቢላል ጊዜ አላጠፉም። አቃቤ ሕጓ ለተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ሳምንት ሲናገሩ ምርመራቸውን የሚያቋርጡት አንድም ባለፉት አስር ዓመታት ፍትህ ፊት ማንም ሲቀርብ ባለማየታቸው፣ በሌላ በኩል ደግሞ የጸጥታ ጥበቃ ምክር ቤቱም እርምጃ ሲወስድ ባለመታዘባቸው መሆኑን አስታውቀው ነበር። የሱዳን የማስታወቂያ ሚኒስትር አህመድ ቢላል በዛሬው ከቪኦኤ ጋር ባደረጉት ቃለ ምልልሳቸው የአልበሽር መከሰስ በፖለቲካ ምክንያት የተውጠነጠነ ነው ብለውታል። ፍሮም ዘ ቨሪ ቢጊኒንግ ዊ አር ሴይንግ ሆል ስቶሪ ኢዝ ፖሊቲካል አክሽን ከመጀመሪያው አንስቶ ስንናገር እንደነበረው መላው ታሪክ የፖለቲካ ተግባር ነው። የፍትህ ጉዳይ አንዳችም የለውም። ፕሬዚዳንታችን በሀገሪቱ ሰላም ለማምጣት ብዙ ተግባር ፈጽመዋል። በአፍሪካ እጅግ የተራዘመውን ጦርነት አስቁመዋል። ይህ እርምጃቸው የደቡቡን መገንጠልና የሀገራችንን አንድ ሶስተኛ ግዛት አስከፍሎናል። ፕሬዚደንቱ ይህንን ያደረጉት ከደቡቡ ጋር ሰላም የምንፈልግ በመሆናችን ነው ብለዋል ሚኒስትሩ። ይህንን ያልወደዱ ሰዎች ናቸው የዳርፉርን ጉዳይ ደግሞ ያነሱት ሲሉ አክለዋል ሚስተር አህመድ ቢላል። ይህ ፕሬዚደንት አልበሽር ዳርፉር ውስጥ በሰብዕና ላይ ተፈጽሟል በሚባል ወንጀል በዓለም አቀፉ ችሎት የተከፈተባቸው ክስ ሊሰረዝና ዶሴውም ሊዘጋ ይገባዋል ባይናቸው የሱዳኑ የማስታወቂያ ሚኒስትር ትክክለኛው ተግባር የሆነው ሲጀመርም ክሱ አግባብነት አልነበረውም ነው የሚሉት ቢላል። በፖለቲካ ምክንያት የተመሠረተን ክስ ትክክለኛነት ማስጨበጥ አይቻልም። ሚስተር አህመድ ቢላል አክለው በኬንያው ፕሬዚደንት ኡሁሩ ኬንያታ ጉዳይ ላይ እንደተወሰደው አይነት እርምጃ እንዲወሰድ እየጠየቁ መሆናቸውን ገልጸዋል። ለክብራቸውና ለሱዳን ሰላም ሲሉ አቋማቸውን መልሰው መፈተሽ አለባቸው፣ የዓለም አቀፉን የወንጀል ችሎት ነው የሚሉት። የሱዳን መንግስት እየተከሰሰ ያለው ዳርፉር ውስጥ በተሠራው አድራጎትና በአይሲሲ ብቻ ሳይሆን በተቃዋሚዎች ላይም እየወሰደ ነው በሚባለው እርምጃ የመንግስታቱ ድርጅት የሰብአዊ መብቶች ጉዳይ ሸንጎም ቅሬታ አሰምቶበታል። ሰሞኑንም ግብጽ ውስጥ ስብሰባ አድርገውና ስምምነት ፈርመው የተመለሱ ሶስት የተቃዋሚ ፓርቲዎችን መሪዎች ካርቱም አስራለች። ቢላል እነዚህ መነጋገር የሚፈልጉ ሰዎች አይደሉም እኮ ብለዋል። ሁሉም ሰው ሱዳን ውስጥ ሰላም እንዲሰፍን እየጠየቀ ብሔራዊውን የውይይት መድረክ ረግጠዋል ነው የሚሉት። አዲስ አበባ ሄደው አማጽያኑ እንዳይመለሱ ለማግባባት ሞክረዋል። አስተዳደሩን በውይይትና በመነጋገር ሳይሆን በአመፅና በጦርነት ነው ለመገዳደር እየጣሩ ያሉት በነጻነት እየወጡና እየገቡ እንዲህ አይነቱን ነገር እንዲያሴሩ ነው። እኔ እንደሚመስለኝ የተወሰደው የጸጥታ ጥበቃ እርምጃ ነው። በእርግጥ ሰዎቹ እንደሚለቀቁ ተናግረዋል የማስታወቂያ ሚኒስትሩ አህመድ ቢላል። እንደ እውነቱ ከሆነ ግን አሉ ቢላል፣ በሌሎች ሀገሮች ውስጥ እንደ እውነቱ የተቃውሞ መሪዎችና ተማሪዎች ሳይቀሩ በሺዎች የሚቆጠሩ ወደ እስር ቤቶች ሲወሰዱ አይተናል። ዓለም አቀፍ ማህበረሰብ የሚባለውም ሆነ ሌሎች የዴሞክራሲና የሰብአዊ መብት ተሟጋሽ ነን የሚሉ አንዳችም ቃል ሲተነፍሱ አልሰማናቸውም። የታሰሩት ሰዎች እንዲለቀቁ ጥሪ እራሳቸውም እያሰሙ መሆናቸውን ሚስተር አህመድ ቢላል ተናግረዋል። የሱዳን ፕሬዚደንት ኦማር ሐሰን አልበሽር ከእንግዲህ በነጻነት መንቀሳቀስ ሲችሉ ይሆን? ለጊዜው በግልጽ የታወቀ ነገር የለም። ለማንኛውም የፕሬዚደንቱ እጅ በተገኙበት ተይዞ ተላልፈው እንዲሰጡ በሄጉ የወንጀል ፍርድ ቤት ዓለም አቀፍ የእስር ዋራንት ቢቆረጥም እስካሁን ቢያንስ አንድም የአፍሪቃ ሀገር ትዕዛዙን ለመፈጸም ፈቃደኛ ሆኖ አልተገኘም።